The Voice of America. እንደምን አመሸ ሰለሞን? እግዚአብሔር ይመስገን። ዛሬ ውሎ ከመንግስት ጋር ነበርና እስቲ የፓርላማ ውሎ ምን እንደሚመስል አጫውተኝ። ዛሬ ፓርላማው በአብዛኛው የተነጋገረው በበጀት ጉዳይ ላይ ነው። ዛሬ የተለየ የሚያደርገው የፓርላማውን ውሎ ሳይጠበቁ የሀገሪቱ ጠቅላይ ሚኒስትር አብይ አህመድ በስፍራው ተገኝተው በተረፈ የተለመደው ውይይት አልነበረም። ከተለመደው ውጪ እሳቸው አስቀድመው ከምክር ቤቱ አባላት ለተጠየቁ ጥያቄዎች ምላሾች ሰጥተው ነበረ እና መጀመሪያ እንግዲህ አኳኑ ይሄን ነበር የሚመስለው። እስቲ ከበጀቱ ጉዳይ እንነሳና በምን ሁኔታ ነው በጀቱ የጸደቀው? ምንስ ንግግር ተደርጎበት ነው? እንግዲህ ውይይት አልተደረገም ካልክ እንዴት ነው ሊጸድቅ የቻለው? በጀት ምንድን ነው የጸደቀው? ምክር ቤቱ የገቢ በጀትና ፋ ጉዳዮች ቋሚ ኮሚቴ ሰብሳቢ ባቀረቡት ሪፖርት መሰረት እንደሰማ ነው ወደ ስብሰባ መጨረሻ ላይ ነው የገለጹት። እንግዲህ ምክር ቤቱ በባጀቱ ጉዳይ ላይ በተለያየ ደረጃ ለአንድ ወር ያህል ጊዜ ሲወያይበት እንደቆየ ተገልጿል። ማን ናቸው እሳቸው? እሳቸው የገቢ በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ለምለም ሂደጎ ናቸው። እሳቸው እንደገለጹልን እንግዲህ በዚህ ረቂቅ አዋጅ ላይ የበጀት አዋጅ ማለት ነው የተለያዩ የህብረተሰብ ክፍሎች ሀሳባቸውን ሰጥተውበታል በተለያየ መንገድ በተለያየ ደረጃ ምክር ቤቱ ተወያይተውበታል የቋሚ ኮሚቴውም ይህንን ጉዳይ ብዙ ጊዜ ሲወያይበት የቆየ ጉዳይ እንደነበረ አስረጆች መጥተው ከገንዘብ ሚኒስቴር በተለያየ ደረጃ ያሉ ከሚኒስትር ዴኤታዎች ጀምሮ እስከ ዳይሬክተር ዳይሬክተር ድረስ በዚህ ጉዳይ ላይ መግለጫ ማብራሪያ ሲሰጡበት እንደነበረ እና ኮሚቴው በአጠቃላይ ይህንኑ ተነጋግሮ ለውሳኔ እንዳቀረበ ነበር የገለጹት እሳቸው እና በዚሁ መሰረት ዛሬ የጠቅላላ በጀቱን ብንመለከት ለሁለት ሺ አስራ ሶስት የሀገሪቱ በጀት ሆኖ የተመደበው ወደ ወደ አራት መቶ ሰባ ስድስት ቢሊዮን ብር ሲሆን ከዚህም ካፒታል በጀቱ መቶ ሰላሳ ስድስት ቢሊዮን ብር ሆኗል። መደበኛ በጀት ደግሞ መቶ ሰላሳ ሶስት ቢሊዮን ብር ሆኗል። ከዛ በተረፈ ከሀገር ውስጥ ለዚህ በጀት ማለት ነው የተሰበሰበው ገቢ ወደ ሶስት መቶ ሀምሳ ቢሊዮን እንደሆነ እና የበጀት ጉድለቱም መቶ ሀያ ስድስት ቢሊዮን ብር ብቻ እንደሆነ ይህም እንግዲህ ከውጭ ብድርና ከሀገር ውስጥ ብድር የሚሟላ እንደሆነ ነበር የተገለጸው ባጭሩ። መቼም ብቻ የሚባል አይደለም። መቶ ሀያ ስድስት ቢሊዮን ትንሽ ቁጥር አይደለም። ለማንኛውም ትንሽ ቁጥር አይደለም። መንግስት እንዴት እንደሚያሟላው ያውቃል። ምክንያቱም ይሄ የበጀት ክፍተት ነው በሀገሮች ኢኮኖሚ ላይ፣ ምጣኔ ሀብት ላይ፣ በአስተዳደራቸውም ላይ ብዙ ጊዜ ችግር የሚፈጥረው እና እንግዲህ ወደፊት ዘርዘር ያሉ ትንታኔዎችን እያያዝን እንመለሳለን የባለሙያዎችንም ወደዛ ጉዳይ እንግዲህ በበጀቱ ጉዳይ ለጊዜው ይሄንን ያህል ከተነጋገርን፣ መቼም የኢትዮጵያ ፓርላማ በዚህ ጊዜ ተሰብስቦ የሰሞኑን የሀገሪቱን ሁኔታ በተለይ ኢትዮጵያ ውስጥ በኦሮሚያ ክልል ከ ሦስት መቶ ሀያ ወረዳዎች የኦሮሚያ በአርባው ውስጥ የተከሰተውን የጸጥታ ችግር ያለመረጋጋትና የሁከት ሁኔታ ሳይመክር አይቀርምና ተነስቶ ነበር ይሄ ጉዳይ። አዎ ተነስቶ ነበረ። ከተለያዩ ጥያቄዎች ተነስተው ጠቅላይ ሚኒስትሩ መልስ ሰጥተዋል። እነዚህ ጥያቄዎች በትክክል የደረሰውን ጉዳት እንኳ በብዛት ባይገቡበትም፣ ይሄ ከሀገሪቱ አጠቃላይ ፖለቲካ አኳያ ምን መሆን እንዳለበት እንዴት መሄድ እንደሚገባ በእሳቸው አስተያየት ቸው አመለካከት ያለውን ገልጸዋል እና እሳቸው እንደሚሉት ኦሮሞ ባለፈው አንድ መቶ አመት ለነጻነቱ ታግሏል እና በዚህ ትግልም ነፃ ወጥቷል። ከዚህ በኋላ የመሳሪያ ትግል ያስፈልጋል ብዬ እኔ አላምንም ነው የሚሉት። በተለይ የዚህ ሁከት መነሻ የሆነውን እውቁን የሙዚቃ ሰው ሀጫሉ ሁንዴሳን ሞት አንስተው በተናገሩት መሰረት ሲሆን ሲሆን እንደሱ በግልጽነት፣ በጨዋነት እና ደግሞ በጀግንነት ፊት ለፊት ነው መታገል ካለባችሁ መታገል ያለባችሁ ውጭ ያላችሁ ዝመት ተነሳ ብላችሁ ሰውን ንጹሁን ሰው ለዚህ ለቀውስና ለውከት የምትቀሰቅሱ እዚህ መድረኩ ተመሻሽቶላችኋልና መታችሁ በጀግንነት በድፍረት ተከራከሩ እንጂ ውጭ ሆናችሁ አትቀስቅሱ፣ የሚል ነበር የሰጡት። ስለዚህ ይሄ ቀውስ ሁለተኛ እንዳይመለስ በተቻለ መጠን በሰላም ቢሆን ይሻላል፣ በድርድር ቢሆን ይሻላል። ሰላማዊ መንገድና ጦርነትን ግን በአንድ ላይ አያይዞ መሄድ ከዚህ በኋላ አይሆንም። በተለይ ደግሞ እንደውም ከሀገር መፍረስ ጋር አያይዞ የተናገሩት ምናልባት ብዙ ሰዎችን ያስገረመ አባባል ብለዋል። ይህን ላሰማህ መሰለኝ ከተሳካ ድምፃቸውን የሚዋለው የሚሆንልህ ከሆነ መልካም ቀጥል። እሺ ቀጥል። መለስካቸው ኢትዮጵያን ማፍረስ የሚቻለው መጀመሪያ እኛን ካፈረስክ በኋላ እንጂ እኛ ተቀምጠን ኢትዮጵያን ማፍረስ ለማንም አይፈቀድም። መሆኑ በደን መገንዘብ ጥሩ አይፈቀድም። እኛ እየመራ እኛ በሕይወት እያለን የኢትዮጵያ መፍረስ አልፈቅድም። ለማንም ሲሆ ማንም ሰው ከኢትዮጵያ በታች ነው። ይህን አክብሮ መሄድ አስፈላጊ ይሆናል። ይሄ ካልሆነና ጦርነት ነው መፍትሄው፣ ሰላም አያስፈልግም፣ ዴሞክራሲ አያስፈልግም የሚል ከሆነ ደግሞ ሕግ የማስከበር ስራ የሚሰራ ይሆናል እና እንደዚህ አሁን ያለው በቅናት ላይ የተመሰረተ ፖለቲካ፣ ኦሮሞ የሚከፋፈል ፖለቲካ፣ ኢትዮጵያ የሚከፋፈል ፖለቲካ አይጠቅሙ፣ አይጠቅም። ኦሮሞ አንድ ነው፣ ሌሎች የኢትዮጵያ ወንድሞቹ ጋር በአንድነት ኢትዮጵያን ይገነባል። ይሄ ነው የትግል መንገዱ የሚቀጥለው። ይሄ መከፋፈል ለጠላት እንጂ ለማንም አይበጅም። ውጊያ አያስፈልግም። ግጭት አያስፈልግም። አሁንም ለግጭት የሚያዘጋጁን አርሱ ናቸው። እኛ ምን ላይ ማተኮር እንዳለብንና ብልጽግና እንዴት እንደምናመጣ ክሊር እይታ ስላለን በረጣ በረባው ግጭት ውስጥ እየገባን የኢትዮጵያ ነስሩ ማናቃት አንፈልግም። ይህን ነበር ያሉት እንግዲህ የጠቅላይ ሚኒስትሩ። እንዲያውም ሌላም የጨመሩት ነገር ነበረ። እኛ በጉርሻዎች ስንጣላ ሞሰቡን ሊቀሙን የተዘጋጁ እንዳሉ መርሳት የለብንም ብለዋል። ሰላም ለመሆኑ በዚህ ፓርላማ ላይ ሪፖርት ቀርቧል? ስለ ሰሞኑ ሁኔታ በቁጥሮች የተደገፉ የደረሰውን፣ በህይወት ላይ በንብረት ላይ በአካል ላይ የደረሰውን ጉዳት የሚመለከቱ ቃላት በአስተያየትም ደረጃ ይሁን በሪፖርት ደረጃ ቀርቧል? የለም፣ አልቀረበም። ይህን በተመለከተ ሰሞኑን በተከታታይ ከሚመለከታቸው አካላት ከጠቅላይ ዐቃቤ ሕግ ጨምሮ ወይም ጠቅላይ ዐቃቤ ሕግን ጨምሮ ሌሎችም አካላት እየሰጡ ነው እንጂ በዚህ ስብሰባ ላይ የተነሳ ነገር አልነበረም። ዝርዝር ነገር ማለት ነው። ፓርላማው መመሪያም አልሰጠም። ጉዳዩ እንዲመረመር በቅርበት እንዲታይ የተነሳ ሀሳብ የለም አልተነሳም። እንደው ያነሳው ነገር ሕግ እንዲከበር ነበረ። ይህን በተመለከተ እሳቸውም በጣም አጽንተው አጉልተው ናገሩት። ከዚህ በኋላ ሕግ እንደሚከበር የሕግ የበላይነት መከበር እንዳለበት ማንም ሰው ቢሆን በረብሻና በውካታ በምንም አይነት ቢሆን ስልጣን ለመያዝ አይቻልም ብለው አጥብቀው የተናገሩበት ጉዳይ እንጂ ዝርዝር ነው። የደረሱ ጉዳቶችን በተመለከተ በአሃዝ የተደገፈ ነገር የቀረበ ነገር የለም። መለስካቸው፣ መቼም ስለ ጉርሻ እና ስለ መሶብ ካነሳ እሳቸው ይህንን ካሉ ሰሞኑንም የተናገሩት ነገር አለን። የህዳሴን ጉዳይ መጠርጠር የሚከብድ አይመስለኝም። እና በዚህ ጉዳይ ላይ ሲያነሱት ሀሳብ ቢኖር ይሆን ወይም በፓርላማው የተነሳ ከእሳቸውም ባይሆን አዎ፣ ከፓርላማም ተነስቷል። እሳቸውም በሰፊው ያተቱበት ጉዳይ ነው። የህዳሴ ግድብ ጉዳይ የህዳሴ ግድብ ጉዳይ በእርግጥ በአሁኑ ጊዜ በዝርዝር የማላነሳቸው ነገሮች አሉ ብሎ የተዋቸው ነገሮች ቢኖሩም በአሁኑ ጊዜ የደረሰበት ደረጃ አለ ጥርጥር ኢትዮጵያ ውሃ ልትይዝበት የምትችልበት ደረጃ ላይ እንደደረሰች እና እያዘችም እንደሆነች ጠቁመዋል፣ ፈንጭ ሰጥተዋል። ሁሉም በተለይ ደግሞ በዘመኑ የሰጠው የእርጥበት መጠን ወይም ዝናብ ማለት ነው በየትኛውም አካባቢ ጥሩ ሆኖ ስለተገኘ ይሄ አመች ሁኔታን ፈጥሯል ብለው ተናግረዋል። ከዚያም በላይ ግን የተሰራው ስራ በህዳሴ ግድብ ላይ ባለፉት ሁለት አመታት በጣም አመርቂ ስራ እንደተሰራ፣ ለዚህም እንደውም ብዙ ራስ መቻለ ፈንጠዝያ ሊደረግለት ይገባ ነበር ሁሉ ብለዋል። ፈንጠዝያ የኔ ቃለው እሳቸው ያሉት ሴሌብሬሽን ነው እና እንደዛ ማድረግ የሚገባ ነበር አልተደረገም። ይሁን እና በጣም ጥሩ ደረጃ ላይ እንደደረሰ ከዚያም በተረፈ ደግሞ በአሁኑ ጊዜ የህዳሴ ግድብ ጉዳይ በታችኛው እና በላይኛው ተፋሰስ አገሮች፣ በተለይ የታችኛው ተፋሰስ አገሮች በተመለከተ በአሁኑ ጊዜ እነ ግብፅ ወደ ውጭ ወስደውት የነበረውን፣ ወደ ተባበሩት መንግስታት ድርጅት ወስደውት የነበረውን፣ ወደ አረብ ሊግ ወስደውት የነበረውን አሁን የኢትዮጵያ ዲፕሎማሲ በማሸነፉ ወደ አፍሪካ ህብረት ተመልሰዋል እና ይሄ ትልቅ ድል እንደሆነ ይሄ ጭምር አመልክተዋል። እንግዲህ ከዛ በተረፈ በአሁኑ ጊዜ ከግብፅና ከሱዳን ጋር ስላለው ሁኔታ፣ ስለ አሜሪካና ስለ ጸጥታ ጥበቃ ምክር ቤት ያነሱት ጉዳይ ይኖር ይሆን? ድርድሩ በምን ሁኔታ ላይ እየተካሄደ እንደሆነ ሰሞኑን በነበረው መግለጫ በሁለት ሳምንታት ውስጥ ውሃውን የመሙላት ስራ እንደሚጀመር እና በዚሁ ጊዜ ውስጥ ስምምነት ላይ እንደሚደረስ ባለስልጣናቱ ሲናገሩ ነበረ። የሁሉም ወገኖች በዚህ ላይ የተነሳ ሀሳብ አለ። እንግዲህ በአሁኑ ጊዜ በአጠቃላይ ያው በተባበሩት መንግስታት ድርጅት ጸጥታው ምክር ቤት የነበረው ሊቀጥል እንደሚችል ፍንጭ ሰጥተዋል። ሁንና ዋናው ጉዳይ ዋናው ክርክር የህዳሴ ግድብ ጉዳይ ወደ አፍሪካ ህብረት በመለሱን በአጽንኦት ተናግረዋል። ከዛ በተረፈ ግን አሁንም ቢሆን ይህ ውይይት ካለፉት ቀናት ወዲህ እንደቀጠለ ገልጸዋል። ይሄንን አክቹዋሊ ቀደም ብሎም በሌሎች ባለስልጣናት ተነግሮ እንደነበረ አስታውሳለሁ። ከዚህ ውጭ ሌላ ዝርዝር ጉዳይ አልተናገሩም። ያው እንግዲህ ህዳሴ ግድብ በሁለት ሳምንታት ውስጥ ውሃ የመሙላት ስራ ይጀመራል ከተባለ አንድ ሳምንት አልፎታል። እንግዲህ ጥቂት ቀናት ናቸው የሚቀሩት ለዚያ ጊዜ እና የውሃ ሚኒስትሩ ዶክተር ስለሺ በቀለም ሰሞኑን በተያዘለት ጊዜ እንደሚጀመር ደግመው ገልጸው ነበረ። እርሳቸውንም ለማግኘት ጥረት እያደረግን ነው። ወደዛ ጉዳይ እንግዲህ ሰፋ አድርገን እንመለሳለን። በሌላ ዘገባ ወደ ምርጫ ጉዳይ ስቲል ይሄድ እንግዲህ ብዙ አወዛጋቢ የሆነ ጉዳይ ነው። በአሁኑ ጊዜ በኢትዮጵያ ውስጥ በፖለቲከኞቹም፣ በክልሎች ደረጃ በተለይ ትግራይ ክልልን አስመልክቶ ፌደራል መንግስቱ ፍጥጫ ውስጥ የገባባቸው ሁኔታዎች ሁሉ አሉ እና ምን ተብሏል? በዚህ ስብሰባ ላይ የምርጫ ጉዳይ የተነሳው ከኮሮና ቫይረስ ጋር በተያያዘ ነበረ። አሁንም ቢሆን በዚህ ውይይት በዚህ በዛሬው ውሎ እየተነሳው ይሄ ነበረ እና እሳቸውም ከዚህ ጋር አያይዘው እንደተናገሩት ይሄንን ምርጫ ከማንም በላይ በተያያዘለት ጊዜ እንዲካሄድ ፈልጎ የነበረው እሳቸው የሚመሩት ፓርቲ ብልጽግና እንደነበረ ተናግረዋል። ይህንንም ከነ ማስረጃው ይሄ ምክር ቤት ትዕዛዝ ቢሰጥ ማለትም ለምርጫ ቦርድ ትዕዛዝ ቢሰጥ ምርጫ ቦርድ አስቀድሞ በዚህ ጉዳይ ላይ ውይይት ከተቃዋሚ ፓርቲዎች ጋር በሙሉ ባካሄደበት ጊዜ አቋሙ የብልጽግና ፓርቲ አቋም ምን እንደሆነ ሊያሳይ ስለሚችል ይህን ውዝግብ ይህን ውዥንብር ሁሉ ሊያጠራ ይችላል ብሎ ያሉትን ቪዲዮ ቢታይ ያላቸውን ሀሳብ ለምክር ቤቱ ሰንዝረዋል። ምክር ቤቱን በቀጥታ የስራ ግንኙነት ያለው ማለት ከምርጫ ቦርድ ጋር ምክር ቤቱ ስለሆነ ይህንን ኢንስትራክሽን ይህንንም ትእዛዝ ወይም ይህንን ሀሳብ ሊያቀርብለት የሚችለው ለምርጫ ቦርዱ ይሄ አካል ስለሆነ ቀርቦ ቢነ ቢታይ ለሕዝብ ግልጽ ቢሆን የብልጽግና ፓርቲ ኮሮና ባይመጣ ኖሮ ከማንኛውም ፓርቲ በተሻለ ሁኔታ የተደራጀ እና የማይቸግር ነበረ ለማድረግ ይሁን እና በኮሮና ምክንያት ይሄ ዝግጅት እንዳልተሳካ በአሁኑ ጊዜ ብዙ አገሮች እሳቸው እንደውም ሲጠቅሱ ወደ ሀምሳ ስምንት ሀገሮች በኮሮና ቫይረስ ምክንያት ምርጫቸውን እንዳስተጓጉሉና እንዳስተላለፉ። ይሁንና እኛ ሀገር እንደ ሌሎች የበለጸጉ ሀገሮች የተደላደለ በጣም የተስፋፋ የተሳለጠ እና የሰላ መሰረተ ልማት ቢኖረን ኖሮ ምርጫውን ማካሄድ ይቻል ነበር። ምክንያቱም የአንድ ቀን ምርጫ ሊሆን ይችል ነበር። የአንድ ቀን ሂደት ሊሆን ይችል ነበረ። ሌላው ሌላው ሂደት በሙሉ ራሱን በቻለ መንገድ ሊካሄድ ይችል ነበር። ይሄ ግን በእኛ ሀገር ሁኔታ ስለማይቻል ይህን ሲሉ እንግዲህ የመገናኛ ነገር የሚያነሱት የፖስታ ቤትን እና የመሳሰሉትን ነገሮች በሙሉ የሶሻል ሴኪዩሪቲ ነንበር መታወቂያን ብሔራዊ መታወቂያን ጭምር ነበር የሚያነሱት። ይሄ ሁሉ ያልተደራጀና ገና ወደኋላ ያለ መሰረተ ልማት ስለሆነ ይህን ማድረግ ስለማይቻል ነው እንጂ ይሄ ቢሆን ኖሮ አናስተላልፈውም ነበር። ይሄ ግን ስለሆነ ማተላለፋለን። በዚህ ሁሉ ሁኔታ ግን እንደኛ ሀገር ባለው ሁኔታ በአሁኑ ጊዜ ምርጫ ለማካሄድ ቢሞከር ድራማ ነው የሚሰራ ያሉት። ድራማውን ደግሞ የለመድ ነው ነው ይሄ ድራማ በምንም አይነት መንገድ ዲሞክራሲን ሊመሰረት አይችልም። ዴሞክራሲን ለመስረት የህዝብን ደህንነት ለመጠበቅ የሚችል መንግስት ለመመስረት ከፈለግን ስምንት ዘጠኝ ወር ብንታገስ ይሻላል ነው የሚሉት። እንግዲህ እሳቸው የምርጫውን ጉዳይ አስመልክቶ እንደ ሌሎቹ ሁሉ ሰፋ አድርገን የምንነጋገርበት ጉዳይ ነው እና ወደ አነሳኸው ወደ ኮቪድ አስራ ዘጠኝ እንመለስ እስቲ። እንግዲህ አሁን የብዙ ነገሮች መስተጓጎል ምክንያት የሆነው ኮቪድ አስራ ዘጠኝ ነው እና በተለይ ከጆንስ ሆፕኪንስ የኮሮና ቫይረስ መረጃ ማዕከል እንደማየው ወደ 6500 የሚጠጋ ሰው ነው። የኢትዮጵያ መንግስት ራሱ በቅርቡ በሰጠው መግለጫ የሚነገረው ለኮሮና ቫይረስ የተጋለጡ ሰዎች ቁጥር በምርመራ የተረጋገጠ እና የሞቱም ቁጥር ከመቶ በላይ እንደሆነ ተገልጿል እና ኮሮና ቫይረስን በመከላከል እና ኮቪድ 19ን በመቆጣጠር በኩል እየተሰራ ስላለው ስራ ፓርላማው የተወያየበት የሰጠው መመሪያ አለ የሰማው እንደ እንደ ዋና ጉዳይ ሆኖ በምክር ቤቱ አልተነሳም። በእርግጥ ቅድም እንዳልኩ ከምርጫው ጋር ተያይዞ የመጣ ጉዳይ ነው እንጂ በዝርዝር አልተነሳም። ይሁንና እሳቸው በዚህ ረገድም ከኢኮኖሚው ጋራም በተያያዘ ከበጀቱ ጋር በተያያዘም አያይዘው አንስተው ስለነበረ ዝርዝር ነገር ባይናገሩም አሁን ስላለው ሁኔታ ባይናገሩም ኮቪድን ኮቪድ አስራ ዘጠኝን ለመከላከል ለመመከት መንግስታቸው እስከ ዛሬ ያደረገውን ወደፊትም ሊያደርግ የሚችለውና የሚገባውን ነገር በአጠቃለው ተናግረዋል። ይሁንና እንደው ካነሳሁ አይቀር በዚህ ዛሬ የጤና ጥበቃ ሚኒስትሯ ዶክተር ሊያ ከበደ እንደተናገሩት ዛሬ ምን ሆነ? ባለፉት ጥቂት ቀናት አገሪቱ ደርሳበት ከነበረው የምርመራ አቅሟ እንኳ ማለት ወደ ሶስት ሺህ አራት ሺህ ድረስ ይመረመር ነበር። ባለፉት ሁከት በነገሰባቸው ቀናት ግን ይህን ማረግ ባለመቻሉ ባለመቻሉ በእውነት ትልቅ ጉድለት እንደተፈጠረ የማያጠራጥር ነገር ነው እና ይህንንም እንደው በተቻለ መጠን ሕዝብ ተገንዝቦ እንዲህ ያሉ አስቸጋሪ ሁኔታዎች በተፈጠሩ ጊዜ ሁሉ በጣም ቀላል የሆኑትን የመከላከያ ጉዳዮች ወይንም መንገዶች እንዲከተሉ ማሳሰቢያ ሰጥተው ነበረ በአጭሩ እንደው ለመግለጽ እና ስለ ኮቪድ ግን በዛሬው ውሎ በአብዛኛው ከሌላ ነገር ጋር እየተጣመረ የተነሳ ነው እንጂ ዝርዝር ጉዳይ የተነሳ ነገር የለም ማለት ነው። ከአሃዝ ጋር የተያያዘ ሌላው ጉዳይ የአስረኛው የክልል ምስረታ ከታወጀ ባለፈው ቅዳሜ ማለት ነው የመጀመሪያው ስብሰባ መሆኑ ነው። ይሄ የፓርላማው እና ከሲዳማ ክልል እና በአጠቃላይም ደግሞ ከደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል ጋር በተያያዘስ የተነሳ ጉዳይ ይኖር ይሆን? አዎ፣ ተነስቷል በትክክል ሰለሞን እንደውም በረቂቅ አዋጁ ላይ ወይዘሮ ለምለም ደጎ መታረም አለበት ብሎ ከቀረቧቸው አንዱና በቅርብ ጊዜ እርማት የተዘረገባቸው ነገሮች እንዳሉ የሚያመለክተው የሲዳማ ክልል እንደ ክልል ከተዋቀረበትና ይፋ ከተደረገበት ጊዜ ጀምሮ በዚህ በበጀቱ ላይ የተጨመሩ ማስተካከያዎችን አንስተው አስገብተዋል። አንዱ ከዚህ መካከል ማለት ነው ቀደም ሲል ለደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል ተበጅቶ የነበረው መጠን አነስ ብሎ ለአዲሱ ክልል የተሰጠው ሲያቀርቡ ለመጪው ዓመት ለዚህ ክልል የተሰጠው የበጀት ድጎማ ማለት መሰለኝ ያለው ላይ ስድስት ነጥብ ዘጠኝ ቢሊዮን ብር እንደተመደበለት ተናግረዋል እና አዲሱ አስረኛው የኢትዮ የኢትዮጵያ ክልል ከዘጠኙ ክልሎች ሌላ ተጨማሪ አስረኛው ሲዳማ ክልል በዚህ በጀትም ላይ የታቀፈና በትክክል የተመለከተ እንደነበረ ግልጽ ነው። ከዚሁ ጋር ተያይዞ ግን በደቡብ ብሔር ብሔረሰቦች እና ሕዝቦች ክልል ከቅርብ ጊዜ ወዲህ በክልል የመደራጀት ጥያቄ ተፋፍሞ እየመጣ እንደሆነ ይታወቃል። ለዚህም ጠቅላይ ሚኒስትር አብይ የሰጧቸው አንዳንድ መልሶች ነበሩ እና ይህንን ጉዳይ መያዝ ያለበት አሁንም በጥንቃቄ እንደሆነ አመልክተዋል። በሰላማዊ መንገድ እስከሆነ ድረስ ሊፈታ የማይችል ጉዳይ እንዳልሆነ አመልክተዋል። ይሄ የደቡብ ጉዳይ ሁለት ክልል ይሁን ሶስት ክልል ይሁን አስር ክልል ይሁን ይህን ማድረግ የማይቻል ነገር አይደለም። ይሁንና በሚጠቅምና ዘላቂ ሊሆን በሚችል መንገድ ቢሆን ይመረጣል፣ ሰላማዊ መንገድ ቢሆን ይመረጣል የሚል ነገር ነው ያነሱት እና ከዚህ በፊት ለምሳሌ ለውጡ ከመከሰቱ ከሁለት ዓመት በፊት ተቋቁሞ የነበረ ኮሚቴ አጥምቶት የነበረውን ነገር ነው በኋላ የተለያዩ አካላት አይሆንም ብለው ተከላክለው በቀደሙ ካድሬዎች የተከናወነ እና ለራሳቸው ጥቅም ሲሉ ያደረጉት ነው በማለት ስለተቃወሙት እሳቸው በክልሉ በተለያየ ስፍራ በተለያየ ዞን በተለያዩ ወረዳዎች አድርግ ያለው ባሉት ስብሰባዎች እና ከሕዝቡ ጋር ባደረጉት ውይይት ተነስተው የሰላም አምባሳደሮች በሚል አንድ ሌላ ጥናት የሚያካሄድ ቡድን ከቋቋሙ በኋላ ያደረገውን እና ያመጣውን የጥናት ውጤት በስራ ላይ ለመዋልም ቢሞከርም አሁንም ተቃውሞ ስለጋጠመው ከ ስራ አስፈጻሚ ወገን የሚያደርገውን ሁሉ አድርጎ ስለጨረሰ ከዚህ በኋላ የፌዴሬሽን ምክር ቤት ይህንን ጉዳይ ውሳኔ የመስጠት ህገ መንግስታዊም መብትም ኃላፊነትም ያለበት ስለሆነ የፌዴሬሽን ምክር ቤት ጉዳዩን አጥንቶም አስጠንቶም መልስ ይሰጣል። ግን ይህ ሁሉ ሲሆን በሰላም በውይይት ብቻ መሆን እንዳለበት ከዚያ ውጭ ግን በሀይል እና በመሳሰሉ ጉዳዮች ለማድረግ የሚደረገውን ነገር ህግ የማስከበር ስራ እናካሄዳለን ብለው እዚህም ላይ እንደገና በድጋሜ በአጽንኦት ተናግረዋል ተገልጸዋል። እንግዲህ መለስካቸው፣ ከኮቪድ 19 ጋር በተያያዘ በአስቸኳይ ጊዜ ሁኔታ ውስጥ ትገኛለች ሀገሪቱ፣ በፖለቲካ ምክንያት ባይሆንም። ነገር ግን ከዚሁ ጋር ተያይዞ ደግሞ ሰሞኑን እየተነሱ ያሉት ችግሮችን ምስራቶችን ያስከተሉ ናቸው። አንዳንድ ቦታዎች ላይ የሰብአዊ መብቶች ጥያቄዎች ይነሳሉ። በሁለቱም በኩል እየተፈጸሙ ናቸው የሚባሉ የሰብአዊ መብቶች ጉዳዮች ስጋት ያደረባቸው እንዳሉ ይናገራሉ። የኢንተርኔት መቋረጥም እንደዚሁ ጥያቄዎችን እያስነሳ ነው ያለው እና ፓርላማው በዚህ ጉዳይ ላይ የተነጋገረው ጉዳይ አለ። እስካሁን ድረስ በተለይ የሰላም እጦትን በተመለከተ አንድ የፓርላማ አባል ይሄ ግጭቶች መሳሪያ ባነገቡ ኃይሎች እና በመንግስት መካከል በሚደረግ ግጭት ብዙ ችግር ብዙ ጉለት ብዙ የሰውም ሆነ የንብረት ውድመት እየተፈጸመ ስለሆነ እየደረሰ ስለሆነ ይሄ በሰላማዊ መንገድ የሚሆንበት መንገድ የለም ወይ የሚል አይነት ጥያቄ ቀርቦ ነበረ። እሳቸው እንዳሉት ይሄን ነገር አስቀድመን ነው የሚሉት እሳቸው፣ የእሳቸው መንግስት እንደሚለው በሰላም ለማድረግ የሚቻለውን ሁሉ አድርገናል። አሁንም ይሄ መንገድ ክፍት ነው ነው የሚሉት እሳቸው እና ያንን ለማድረግ ያልፈለጉት በእሳቸው አባባል ጠቅላይ ሚኒስትሩ ነው መሳሪያ አንግበው። አዎ ጠቅላይ ሚኒስትሩ እንደሚሉት መሳሪያ አንግበው የፖለቲካ ዓላማቸውን ከግብ ለማድረስ የሚፈልጉ ወያዶች ብቻ ናቸው እንጂ በእኛ በኩል የሰላሙን መንገድ መርጠን፣ ለዚም በተደጋጋሚ ጥሪ አድርገን፣ አሁንም ጉዳዩን እንዳልተዘጋ በዚያ መንገድ ምንም ነገር ማድረግ እንደሚቻል ጠቆመዋል፣ ፍንጭ ሰጥተዋል። ይሁንና ይሄ ሲደረግ ግን ህግን ከማስከበር ወደኋላ አንልም ብለዋል። ይህንን በአጽንኦት ደጋግሞ ተናግረዋል እሳቸው ዛሬ እንዳልከውም የሰብአዊ መብቶች ጉዳይ በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት እንደውም ታስረዋል የተባሉትን በአዲስ አበባ ውስጥ የሚገኙ እስረኞችን ሳይታሰብ ብዙ ጊዜ እንደሚያደረገው ኮሚሽኑ በኮሚሽነሩ የሚመራ ቡድን ጉብኝት አድርጎ ጉድለት አለ የሚላቸውንም ጠቅሶ ታሳሪዎቹን ሁሉ እንዳነጋገረ ኮሚሽኑ መግለጫ ወጥቷል። እውነት ነው። እንግዲህ የሚደርሰው በየትኛውም ነፃ በሆነ አካል የሚደርሰው የሰብአዊ መብት ጥሰት ከመጀመሪያ እስከ መጨረሻ መታየት እንዳለበት ከዚህ በፊትም መንግሥት በዚህ ጉዳይ ላይ ምንም እንቅፋት ሊፈጥር እንደማይፈልግ የገለጸ ይመስለኛል ነገር ግን ይሄ መጣራት ያለበት ጉዳይ ነው ሁልጊዜም ቢሆን መለስካቸው በጣም አመሰግናለሁኝ ለዘገባህ ደህና አምሽ አመሰግናለሁ ሰለሞን መልካም ምሽት